የወጣቶች ዓለም አርክቴክቸር በአማርኛ ኪነ ህንፃ የሚል ትርጓሜ ያለው ህንፃ የመገንባት ጥበብ እንደማለት ነው። ኪነ ህንፃ በውበቱና በጥንካሬው ከሚመዘንባቸው ዋነኛና መሰረታዊ መስፈርት ሆኖ በብዙዎች ዘንድ ይቀመጣል። በዓለማችን እጅግ ለእይታ ውብና ሰማይ ጠቀስ የሚሏቸው ረጃጅም ህንፃዎች ተገንብተዋል። ህንፃ ተደረመሰ ብለው ከሚሰሙ ዜና በዘለለ ዘመናዊነቱን የህንፃ ኪነ ጥበብም ያደንቃሉ። የህንፃ ባለሙያው ከኪነ ጥበቡ በበለጠ ለጥራቱ ይጨነቃል ይሉናል። የዛሬ እንግዶቼ ዮሐንስ ካሳና የአሚን አሚን በሙያቸው የኪነ ህንፃ ባለሙያዎች ናቸው። በ2002 ከመቀሌ ዩኒቨርሲቲ በአርቴክቸር እና ኤርባን ፕላኒንግ ተመርቀዋል። የጓደኝነት ጥምረታቸው የሚጀምረው በዩኒቨርሲቲ ቆይታቸው ጀምሮ ነው። ኪነ ህንጻ አብዛኛው ስራው የህንፃ ንድፍ ላይ ያተኮረ ቢሆንም ግንባታውን በዋናነት ይመራል ሲል ዮሐንስ ይገልጻል። ከሀሳብ ጀምሮ እስከ ህንፃው መጠናቀቅ ድረስ የኪነ ህንፃ ባለሙያ ስራ ነው ይለናል። በቀላሉ የኛ ሙያ ምንድነው? ኮንስትራክሽን ኢንዱስትሪ ሄዶ ኖ ራን ማድረግ ነው ከመጀመሪያው ከቦታ አመራረት ጀምሮ ኮንስትራክሽን የሚሰራበት ቦታ መምረጥ ጀምሮ ፕሪሊምናሪ ዲዛይን ወይም የመጀመሪያ ዲዛይን መስራት፣ እሱም ለክላይንት አፕሩቭ አስደርጎ እሱም ክላይንቶች አፕሩቭ ካደረጉት በኋላ የመጨረሻ ዲዛይን ማዘጋጀት፣ ከዛ የኮንትራክተር መረጣ ስራ እዛ ደግሞ ኮንትራክተር ከተመረጠ በኋላ እኛ በሀሳብ የሰራነውን ዲዛይን ደግሞ መጨረሻ ላይ መሬት ላይ ወርዶ ኮንስትራክሽን ተሰርቶ እስኪያልቅ ድረስ መቆጣጠር ብስኢቭን ወደ መጨረሻ ላይ ኮንስትራክሽኑ ካለቀ በኋላም የአርክቴክቸር ሙያ ወደ ሜንቴናንስ እና ኢቭን ቢልዲንግ ማኔጅመንት ውስጥም ይገባል። ሶ ፍሮም ደ ኢንሰፕሽን የቦታ ከአይዲያው ጀምሮ መጨረሻ ላይ ኮንስትራክሽን ተሰርቶ ህንፃው አገልግሎት የሚሰጥበት ጊዜ ድረስ የሚሄድ ሙያ ነው የአርክቴክቸር ሙያ። መቀሌ ዩኒቨርሲቲን የተማራችሁት ከትምህርት በኋላ ወደ ስራው እንዴት ገባችሁ? ያዜት ካረግን በኋላ ለየብቻ ነው ስራ ጀመር For about three years, the ዲዛይን ዴቨሎፕ ማድረግ እና እስከ መጨረሻ ድረስ ይመስላል ሁለታችንም የተለያዩ ቢሮዎች ውስጥ ሰራምና ከዛ በኋላ ነው የራሳችንን አንድ ላይ ላይክ ፍሪላንስ በማድረግ ጀመርን ቱ ታውዘንድ ፋይቭ ላይ። ከዛ ደግሞ አንድ ላይ እንደ ኦፊስ ፎር ማርገን በሁለት ሺ ሰባት አርኪ ዲዛይን የሚባለውን ቢሮ ፎር ማርገን ኦፊሻሊ ስራ መስራት ጀመርን። በሂደት ምን ያጋጠማችሁ ነገር ነበር ፈታኝ የምትሉት አጋጣሚስ ነበር? አርክቴክቶች ከተለያዩ ማያ ካላቸው የኮንስትራክሽን ኢንዱስትሪ ላይ ካሉ ፕሮፌሽናሎች ጋር ከእያንዳንዱ ጋር እንታች የሆኑ ነው ስራውን መሬት ላይ ማውረድ ያለባቸው ኖርማል ማለት ነው። እና ከምን ይጀምራል መጀመሪኛ ኤክስፒሪንስ ቢሮ ከመፈታችን በፊት በሚሰራባቸው በሚንቀሳቀስባቸው ሁኔታዎች ላይ አታሽመንታችን የነበረው ዲዛይን ላይ ብቻ ነው። ቀጥታ ዲዛይን እንሰራለን ሪያልቲ ላይ የወርደውን ስቴጅ እናየውም ስለዚህ ዲዛይን ያደረግነውን ነገር ሪያሊስቲክ ሆኖ እናገኘውም ነበር፣ ማለት ነው እና የመጀመሪያው ቻለንጅ ከዛ ነው የሚጀምረው። ዲዛይን ካለቀ በኋላ ደግሞ የሚያደርጉ ፕሮፌሽናሎች ጋር የነበረንን ብዙ ኮሚኒኬሽን መጀመሪያ ላይ ፋር ጀነሮች መምታል ማለት ነው። እሱ ትልቅ ቻለንጅ ነው፣ ወይም ብዙ ጥያቄዎችን መጠየቅ ያስፈልጋል ማለት ነው እና ሌላ ፋይናንሻል ስታቢሊቲ ያስፈልጋል። ምክንያቱም አንድን ፕሮጀክት ከመጀመሪያ እስከመጨረሻው በሚያስፈልጉ ፕሮፌሽናሎች እኛ አይዲያ ያስፈልጋሉ የምናስበባቸውን ፕሮፌሽናሎች ኢንቮልቭ አድርጎ ለመስራት ብዙ ሰዎች እንደ ኮላብሬት አድርገው ሊሰሩት ይገባል። በተቻለን አቅም ስታንዳርድ የሚመኳል ስ የተጠቀመ ለመስራት ስ የምናደርገው ሂደት ቻለንጆች ይኖራሉ ማለት ነው። ከፋይናንስ ጋር ተያይዞ ዮሐንስ፣ ሌላ መጨመረው ነገር ይኖርሁን? በዚህ ላይ ሞርነስ ያምን ተበራርጓቸዋሉ። የኤክስፒሪንስ የተወሰነ ችግር ነበረ። እኛ በስራ ላይ ውስጥ ከገባም በኋላ በቻለንጅ የለመድማቸው ነገሮች ነበሩ። ከዛ በኋላ አሁን የተከሰሉች የፋይናንሽል ችግር ነበር። ከዛ ከፕሮፌሽናሎች ደግሞ እንደ ቢሮ እራሳችንን ስንመሰረት እኛ ፕሮፌሽናል ሰዎች አርክቴክቶች ነን። ከዛ እንደ ቢዝነስ ደግሞ አንድ ቢሮ የቋቋም ነው። ስለዚህ ከኛ ስር ደግሞ የሚሰሩት ኢንጂነሮች ወይም ደግሞ ከኛ ጋር ተባብረው የሚሰሩ ኢንጂነሮች፣ ሌሎችም ፊልዶች ላይ ያሉ ሰዎች ቢሮ ውስጥ ማካተት ስለነበረብን እነዚህ ሰዎች እኛ በምንፈልገው ኳሊቲ የሚሰራልን አብሮን መንቀሳቀስ የምንችል ሰው ማግኘት ጥሩ ጥሩ ሰዎች ማግኘት ነበረብን። ሰው እሱ ጥሩ ሰዎች እስክናገኝ ድረስ እሱ ከሰዋል። ከዛ ደግሞ ከነሱ ጋር ያለውንም ኮሚኒኬሽን በደንብ ዴቨሎፕ እስክናረገው ድረስ አሁን ያለንበት ቦታ ለመድረስ የተወሰነ ደግሞ ወጣቶች ናችሁ እና ወጣትነታችሁ ተጽዕኖ የፈጠረባችሁ ነገር ነበር? ወጣት መሆናችን ስራው ላይ ደግሞ ኤነርጀቲክ እንድንሆን ያደረገን፣ ጉልበት እንድናገኝ ያደረገን እንጂ ያዘ ነገር ይ ባለቤቶች፣ ህንፃ ማሰራት የሚፈልጉ ሰዎች አግኝቶ እነሱን አሳምነ ቶችን ለኛ እንዲሰጡን ማድረግ፣ አንድ በቃ እድሜያችን አነስ ማለቱ አንድ ቻሌንጅ እሱ ነው እንጂ ሌላው ላይ እንደውም የበለጠ ጉልበት ሰጥቶናል እንጂ የከበደ ነገር አለን። ያሳስበት ያሰባችሁበት ደረጃ ላይ ደርሰናል ብላችሁ ስላላችሁ

ምን ያህል ፕሮጀክቶችን ሰራችሁ ዲዛይን ላይ የመጀመሪያ ፌዝ ዲዛይን ፌዝ ነው ሁለተኛው ኮንስትራክሽን ነው ሶስተኛው ክፍልዳርኮች ማኔጅመንት ነው ዲዛይን ፌዝ ላይ ያሉ ያለቁ በጣም ብዙ ትላልቅ ፕሮጀክቶች አሉ አንዱ ትልቁ ፕሮጀክት ቤቶች መርካቶ ውስጥ የተራራፈ ምስል ልጆች አሉ አፓርትመንቶች አራት አምስት ፕሮጀክቶች የመርካቶ ያልኮች ምስል ልጅ ፕሮጀክት የእድገት መሰላል የሚባል ፕሮጀክት ነው ወዲ ሰዎች ከተው ስራ ጀምሮበታል ደስተኞች ናቸው ብለን እናስባለን አንድ ሀያ አካባቢ አፓርትመንቶች ሰርተናል ነው ከተሰሩት ውስጥ ተወሰኑት ኦልሞስት ግማሹን ወዲ ስራ ላይ ይሏል ዲዛይን ፌዝ ላይ ግን አንድ የመቀሌ ዩኒቨርሲቲ አድሚኒስትሬሽን ቢልዲንግ የሰራ ነው ነበረ ሰብ ኮንትራት ሆነም። ሌላ አንድ ትልቅ የሰራ ነው የሰመራ ዩኒቨርሲቲ ወደ አምስት መቶ ተማሪዎች መኖሪያ የሚሆን ስታፍ ሬዚደንስ ይህንንም የኛ ቢሮ ከሰመራ የአፋር ቢልዲንግ ዲዛይን የሚባል አንድ ቢሮ ጋር ይህንንም በኮላቦሬሽን ነበር የሰራ ነው። ዲዛይኑ ፋይናላይዝ አርገን ይህም ኦልሞስት ኮንስትራክሽን እየተጠናቀቀ ይገኛል። የኢትዮጵያ ህንፃ መሰረተ ልማቷን እንዴት ታይቷላችሁ? በአሁኑ ሰዓት በጣም ከፍተኛ የሆነ የመሰረተ ልማት እድገት አለ። በጣም ብዙ ፕሮጀክቶች ስፔሻሊ የግል እንትኖች ይበዛሉ። ሸር ካምፓኒዎች በተለያየ ቦታ ዴቨሎፕ እያደረጉ በተለያየ ቁጥር ከለቅ ከለቅ ያሉ ፕሮጀክቶችን ወደ መስራት ተችዷል። ከዚህ በፊት የነበረው ሁኔታ እንዴት ነው? ትንሽ ፕሮጀክቶችን ኢንዲቪጁዋል የመስራት ሁኔታ ነበር። እና አሁን ሞር ዘመናዊነቱ አብሮ መስራቱ ላይክ ሼር ካምፓኒዎች ክሬት ማድረግ እየጨመረ በመምጣት ብዙ የመልቲ ስቶሪ ቢልዲንጎች እየተሰሩ ነው። ትንሽ ያው ችግር ያለው ኮንትሪቢሽን ላይ እና ኮንስትራክሽን ፕሮሰስ ላይ በጣም ስሎ ነው። ፍጥነት ያለው ኮንስትራክሽን የተሰራ አይደለም። ሌላ ደግሞ ኳሊቲ የሆነ ስራም የተሰራ አደለም። ባለሙያዎች ኢንቮልቭ ማድረግ ባለባቸው ቦታ ላይ ኢንቮልቭ ስለማያደርጉ የተሰራ ያሉ ስራዎች አንዳንድ ቦታ በጣም አሳሳቢ ናቸው። በሙያው ላይ አሉ የምትላቸው ችግሮች ምንድን ናቸው? ፕሮፌሽናል ላይ ያሉት ችግሮች አንድ የፕሮፌሽናል ትልቅ ችግር አለ። ስምስት ለትክክለኞቹ ባለሙዎች አለመስጠት ሊሆን ይችላል። ለመጀመሪያው ትናንሽ ፕሮጀክቶች ላይ በተለይ በጣም ይታያለ ችግር ማ አንድ ሰው ትልቅ ሆነ ትንሽ ሆነ ሳይሆን ቅድም ዳርች ወጣት ትልቅ ሰው ሆነ ሳይሆን የሰሩት ስራዎች ምንድነው? ወሬት ላይ ያላቸው ብቃት ምንድነው? ተብሎ በትክክለኞቹ ሰዎች ፖሊሶች መሰረት አለባቸው። ኢቨን ከአርክቸር ፕሮፌሽን ውጭ የሆኑ ሰዎች ስራ ሲሰሩ የተወሰነ ቦታ ይተናል እና አንድ ትልቅ ሱፔር እሱ ነው። ሁለተኛ የግን አርክቴክቶች መሀል ራሱ የተወሰነ ፕሮፌሽናሊዝም ችግር አለ። የሚሰጠን ጊዜ ለአንድ ፕሮጀክት በጣም ያነሰ በመጣ ቁጥር ሎፕ ፕሮጀክትን ደቨሎፕ ለማድረግ የምንፈጀው ጊዜው እያጠረ ይመጣል እና ኦልሞስት ብዙ ቦታ ላይ ብዙ አርክቴክቶች ከሚታየው ችግር ነው። በሙያው ላይ ያሉ ወጣቶች ሊሆኑ ይችላሉ ለሌሎችም ማስተላለፍ የምትፈልጉት ካለ እንዳልኩሽ፣ አርክቴክቸር የአንድ ሰው ስራ አይደለም፣ በጣም የብዙ ሰዎች ስራ ነው። እኔ ብቻዬን የምንሰራው ወይም ብቻዬን የሚሰራው ስራ የለም። ሰዎች አብሮን የሚሰሩ ከመቶ በላይ ሰዎች ይኖራሉ። እና ሰፊ ሚሰት ና ሁሉንም ሰዎች አብሮን ስለሆኑ ኮላቦሬት አድርገን ስለሚሰሩ ልናመሰግን እንፈልጋለን። ለሌሎች አክቴቶች ማስተላለፍ የሚፈልገው መልዕክት ምንድና? ብዙ ኦፊሶች የሉም ሁለት፣ ሶስት፣ አራት ሆነው የሚሰሩ ሰዎች ብዙ ሰዎች የሉም እና ብዙል ከመስራት የኔ ማቀው ወይም እና ደግሞ የያንን ኤክስፔሪንስ አንድ ላይ ተከላክሎ የተሻለ ነገር መስራት እንችላለን። ያስባለን ዮሀንስን ሀሳብ የሚገራው ያሚንም በጋራ መስራቱ ለተሻለ ስኬት እንደሚያደርስ አስ አስተያየቱን ይሰጣል። ሙያቸውንም በኃላፊነት እንዲሰሩ ያስገነዝባል። ከወጣት የኪነ ህንጻ ባለሙያዎቹ ጋር የነበረን ቆይታ ይህን ይመስል ነበር። አዘጋጅቻ ያቀረብኩላችሁ ነጃት ኢብራሂም